ስታንዳርድ ኤንድ ፑርስ ግሎባል የተሰኘው ዓለም አቀፍ የምጣኔ ሀብት ጥናት ተቋም በሀገሪቱ ገዢ ፓርቲ የአፍሪቃ ብሔራዊ ኮንግረስ በምጻረ ቃል ኤንሲ በውስጡ የተፈጠረውን ሽኩቻ በማስወገድ የተለያዩ የኢኮኖሚ ማሻሻያ ማድረግ ስለተሳነው የባለ ሀብቶችን አመኔታ በማጣቱ የሀገሪቱ የምጣኔ ሀብት ማሽቆልቆሉን ይፋ አድርገዋል። ፕሬዚዳንት ጃኮብ ዙማ ሰሞኑን የካቢኔ ሹምሽር በማድረጋቸውና በተለይ በሀገሪቱና በዓለም አቀፍ ደረጃ ተቀባይነት ያገኙትን የፋይናንስ ሚኒስትሩን ፕራቪን ጎርዳንና ምክትላቸውን ሙሴቬኒ ጆናስ ላይ በወሰዱት እርምጃ ከፍተኛ ተቃውሞ አስነስቶባቸዋል። ከ17 ዓመት በኋላ ለመጀመሪያ ጊዜ የሀገሪቱ ኢኮኖሚ ማሽቆልቆሉን ይፋ በሆነበትና የካቢኔ ለውጥ በተደረገ ማግስት በሰዓታት ውስጥ የሀገሪቱ ባንኮች የ60 ቢሊዮን ራንድ ኪሳራ እንዳስከተለባቸው የምጣኔ ሀብት ባለሙያዎች ገልጸዋል። የፋይናንስ ሚኒስትሩ የነበሩት ፕራቪን ጎርድሃን ፕሬዚዳንት ጃኮብ ዙማ የቅርብ ሸሪክ የሆኑትን ህንዳዊን ባለሀብት የጉብታ ቤተሰቦችን ድርጊት በመቃወም የባንክ ሂሳባቸውን እንዳያንቀሳቀሱ በፍርድ ቤት እስከማገድ በመድረሳቸው በሐሰት ተወንጅለው ሰሞኑን ከኃላፊነት እንደተነሱ ምክንያት ሆኗል ሲሉ አስተያየት ሰጪዎች ይጠቁማሉ። የምጣኔ ሀብት ባለሙያዎች በበኩላቸው በፓርቲ ውስጥ በተፈጠረው መከፋፈል በተለይ በማዕድንና በሌሎች ዋና ዋና የምጣኔ ሀብት መስኮች ባለሀብቶች መዋለነዋያቸውን ለማፍሰስ በመንግስት ላይ እምነት በማጣታቸው ከሥራ አጥነት ጋር ተያይዞ የሀገሪቱን ችግር ይበልጥ እንዳያባብሰው ስጋታቸውን እየገለጹ ይገኛሉ። ፕሬዚዳንት ጃኮብ ዙማ ሰሞኑን የወሰዱትን የካቢኔ ሹምሽር ሳይቀር ምክትል ፕሬዚዳንቱ ሴሪል ራሞፖሳ በአደባባይ ከመቃወም አልፎ የሀገሩ የሚገኙ ህዝብ በአንድነት ተቃውሞውን እንዲገልጽ ጥሪ አቅርበዋል። ፕሬዚዳንቱ የካቢኔ ለውጥ ማድረጋቸውን አሳውቀውናል። ከኤንሲ ባለስልጣናት ጋር ሳይነጋገሩ ፈጽመውታል። በቃ እኛን ለማሳወቅ ያህል ብቻ ነው። ምንም የተመካከርነው ነገር የለም። ምክንያቱም እሳቸው ፕሬዚዳንቱ ወደ ስብሰባው የመጡት ተጽፎ በተዘጋጀ ስም ዝርዝር ጋር ነው። እኔም በፋይናንስ ሚኒስትሩ መወገድ ምክንያት የሚያሳስበኝንና ተቃውሜንም አሰምቻለሁ። ሙሉ በ ሙሉ ተቀባይነት የለውም። ለፕሬዝዳንቱ ነግሬያቸዋለሁ እንደም አልስማማ ፕሬዚዳንቱ የፋይናንስ ሚኒስትሩን ለማስወገድ እንደ ምክንያት ያቀረቡትን በይፋ ለህዝብም እንደማሳውቅ። ይሄ የት እንዳለን የሚያሳይ ነው። የሀገሪቱ ዋነኛ የፖለቲካ ተቃዋሚዎች የዲሞክራቲክ አሊያንስ ዲኤ የኢኮኖሚ ነጻነት ታጋዮች ኢኤፍኤፍን ጨምሮ በአነስተኛ ደረጃ ላይ የሚገኙ የፖለቲካ ፓርቲዎች ሳይቀሩ በፕሬዚዳንት ጃኮብ ዙማ የሀገሪቱ ፓርላማ በድጋሚ የመተማመኛ ድምፅ እንዲሰጥባቸው ጥሪያቸውን አቅርበዋል። የአፍሪካ ብሔራዊ ኮንግረስ ኤኤንሲ ዋነኛ አጋር የሆነው የሰራተኞችና የንግድ ማህበረሰብ ህብረት ኮሳቱ የፕሬዚዳንቱን ድርጊት ከመቃወም አልፎ ከስልጣን ይውረዱ በማለት መግለጫ አውጥቷል። በገዢው ፓርቲ አመራሮች መካከል ከተፈጠረው ልዩነት ጋር ተያይዞ ሀገር አቀፍ ተቃውሞ ለመጥራት እየተንቀሳቀሱ ሲሆን ገዢው ፓርቲና የሀገሪቱ ፓርላማ የፕሬዚዳንት ጃኮብ ዙማን እና የሀገሪቱን የምጣኔ ሀብት ቀጣይ ጣፈንታ የሚወስኑበት ይሆናል ተብሎ ይጠበቃል። መላኩ አየለ ጆሃንስበርግ።